ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሮዘሮ በህዝቦች መካከል አደለም። ግብትሉ በህዝብ ውስጥ ያሉ ዝርኖች አሉ። ግለሰቦች በአማራውም በቅማንት እነዛ በመካከል ሁለት ወገን እንዳይቀራረብ አድርገዋል። ይህ ከሰላም መድረኩም አንድ ይጠቅመናል ብለን ያሰብነው ነገር በተለይ ፓተኞቹ በህዝብ ውስጥ ነው ያሉ። ህዝቡ ላይ ኖርበት አካባቢ ያለው ህብረተሰቡ መታረቅ ሲጀምር፣ መዛባት ሲጀምር ፓተኛውን አጋዜ ማስደት ብሎ በጣም ይሰማል። የሰማችኋቸው በማዕከላዊ ጎንደር ዞን በላይኛውና የታችኛው አርማጭሆ ወረዳ አስተዳዳሪዎች ናቸው። ዝርዝሩም በዕለቱ አብይ ርዕስ ይዘናል። በጉጂና ጌዲዮ ዞኖች በመፈናቀል ንብረት በማውደምና በመግደል የተጠረጠሩ ከ270 በላይ ተጠርጣሪዎች በህግ ቁጥጥር ስር መዋላቸውን የኢፌዴሪ ሰላም ሚኒስቴር ገለጠ የሚለው ሌላው የመጽሔታችን ርዕስ ነው። ለምሽቱ ካሉን ሌሎች ዜናዎች መካከል ደግሞ የዩናይትድ ስቴትስ የአፍሪካ እዝ ሶማሊያ ውስጥ ትናንትና ከባድ የአየር ድብደባ ማካሄዱን አስታወቀ። በሌላ ሶማሊያ ነክ ዜና ከጎረቤት ኬንያ ጋር ያለውን ግንኙነት አደጋ ላይ የሚጥል ምንም ፍላጎት እንደሌለው የሶማሊያ መንግስት አስታውቋል። ሌሎችም ዜናዎች አሉን። ጤናስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን በርከት ካሉ ወቅታዊ ዘገባዎችና ቅንብሮች ጋር ከዛሬ ሐሙስ ግንቦት 15 2011 ዓ ም ስርጭታችንን ይዘን አስተናጋጆች አሉላ ከበድና ቆንጂት ታየንን፣ አቀናባሪያችን ንጉሱ ታምሬ ነው። የስርጭት መሐንዲሱ ደግሞ አል ሳንቶስ ነው። እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የምሽቱ የዓለም ዜና በጉጂና ጌዲኦ ዞኖች ዜጎችን በማፈናቀል ንብረት በማውደምና በመግደል የተጠረጠሩ ከ270 በላይ ተጠርጣሪዎች በሕግ ቁጥጥር ስር መዋላቸውን የኢትዮጵያ የሰላም ሚኒስቴር ገልጿል። የሕግ የበላይነት ለማስከበር እየተደረገ ባለው ጥረት ወደ ቀያቸው የሚመለሱ ዜጎች ቁጥርም ጨምረዋል ብሏል። ሚኒስቴር መስሪያ ቤቱ ከጌዲዮ ዞን አስተዳደር ጋር በመሆን 15 የዓለም አቀፍ ተቋማትና ርጂ ድርጅቶች ተወካዮች በተገኙበት ዜጎችን ወደ ቀያቸው መለስ ሂደት ያለበትን ደረጃም ለዓለም አቀፍ ማህበረሰብ መግለጫ ሰጥቷል። ቀደም ሲል እንዳልነው ይህንን በአብይ ርዕስ ከዜና በኋላ እናቀርበዋለን። የዩናይት ስቴትስ የአፍሪካ እዝ ሶማሊያ ውስጥ ትናንት ከባድ የአየር ድብደባ ማካሄዱን አስታወቀ። እዙ ጥቃቱን ያደርሰው ከሀገሪቱ መንግስት ጋር ባደረገው ቅንጅት መሆኑንም ገልጠዋል። ካርላ ባብ ያጠናቀረችውን የዚህን ዘገባ ዝርዝር ሰለሞን አባተ ይዞ ቀርበዋል። ናይሮቢ ላይ ለሚካሄደው የአውሮፓ ህብረት የማክሰኞ ስብሰባ ተልከው የነበሩ እንደራሴዎችና ዲፕሎማቶቹ እንዳይገቡ መከልከላቸው ያስቆጣው መሆኑን የሶማሊያ መንግሥት የገለጸበት ሾልኮ የወጣ ደብዳቤ ጠቁመዋል። የኬንያ የውጭ ጉዳይ ሚኒስትር ሞኒካ ጁማ ግን የሚሠራ ቪዛ ያለው ማንም ሶማሊያዊ ወደ ሀገራቸው እንዳይገባ ስለመደረጉ የሚያውቁት ነገር እንደሌለ ተናግረዋል። ይህ የሁለቱ ሀገሮች ውስጥ ውስጡን ስር እየሰደደ የመጣ መሻከር የተፈጠረው ወደ መቶ ሺህ ካሬ ኪሎ ሜትር ስፋት ያለውን በተፈጥሮ ዘይትና ጋዝ የበለጸገ ነው ተብሎ የሚታመንበት የባህር ክልል ባለቤት ማን ነው በሚል በገቡበት እሰጥ አገባ ምክንያት መሆኑ ይሰማል። የመፍትሄ ፍለጋ ጥረቶችና አማራጮቹን ሁሉ አሟጥጫለሁ ያለችው ሶማሊያ የዛሬ አምስት ዓመት ዓለም አቀፉ የፍትህ ችሎት እንዲዳኛት የአቤቱታ ማመልከቻ አስገብታለች። የሶማሊያ የውጭ ጉዳይ ሚኒስትር አህመድ ኢሴ አዋድ ዛሬ ለቪኦኤ በሰጡት ቃል ያ ጉዳይ በሕግ የተያዘ በመሆኑ የፍርድ ቤት ጉዳይ እንደሆነ ብቻ መቀጠል አለበት ብለዋል። በዚያ ጉዳይ ላይ ውይይትም ክርክርም ድርድርም ሊነሳም ሊካሄድም አይችልም ባይ ናቸው። አዋድ ከኬንያውያን ጎረቤቶቻችንና ወንድሞቻችን ጋር ግን፣ አሉ የውጭ ጉዳይ ሚኒስትሩ፣ በምንም ሁኔታ ቅሬታና ጠብ ውስጥ መግባት አንፈልግም ሞቃዲሾ ለችሎቱ አቤት ያለች ጊዜ ናይሮቢ ባሰማችው ተቃውሞ እዚያ የሚያዳርስ ነገር እኮ የለም ብላ ነበር። ጉዳያችንን ራሳችን ተቀምጠን ልንመክርና ልንፈታ የምንችልባቸው እጅግ የበዙ መንገዶችና መድረኮችም አሉን ሲሉ ኬንያውያን አደባባይ ላይ መቋቋሙን እንደሚጠሉ ተናግረዋል። ዓለም አቀፉ የፍትህ ችሎት ግን ጠረጴዛው ላይ ያለው ዶሴ ከእንግዲህ በዳኛ የተያያዘ መሆኑን አሳውቆ ሁለቱም ወገኖች መከራከሪያዎቻቸውን እንዲያስገቡ የዛሬ ሁለት ዓመት አካባቢ አዟል። ሰሎሞንን እናመሰግናለን። ሌላም አጭር ዘገባ አለው። ከጎረቤት ኬንያ ጋር ያለውን ግንኙነት አደጋ ላይ የሚጥል ምንም ፍላጎት እንደሌለው የሶማሊያ መንግስት አስታውቋል። ይሁን እንጂ ወደ ኬንያ ለመጓዝ ሲዘጋጅ የነበረ አንድ የሶማሊያ ዲፕሎማቶች ያሉበት ቡድን የመግቢያ ፈቃድ ተነፍጎታል። በባህር ዳርቻዎች ላይ ባሉ የከርሰ ምድር ዘይት ይገባኛል ጉዳይ የሁለቱ ሀገሮች ግንኙነት ከእለት ወደ ዕለት እየሻከረ መሆኑ ይሰማል። መሐመድ ዩሱፍ ከናይሮቢ ያጠናቀረው ዘገባ ነው። ሶሎሞን አባተ ሊያቀርበው እየተሰናዳ ነው። አሉና ቆንጅ ትክክል ነው። እየተሰናዳ ነው። የኢቦላ ወረርሽኝን የመቆጣጠር ጥረቱን እያጠናከረ ያለው የተባበሩት መንግሥታት ድርጅት ዓለም አቀፉን ጸረ ኢቦላ ምላሽ የሚያስተባብሩ ባለስልጣን ሾሟል። በዲሞክራቲክ ኮንጎ ሪፐብሊክ የተባበሩት መንግሥታት ድርጅት ምክትል ልዩ ተወካይ ዴቪድ ግሬስሊ ጸረ ኢቦላ ጥረቶቹ እንዲመረምሩ መሾማቸውን የዓለም ጤና ድርጅት አስታውቋል። ባለፈው ነሐሴ ወር የተቀሰቀሰው የኢቦላ ወረርሽኝ በሁለት ክፍለ ግዛቶች በኢቱሪ እና በሰሜን ኪቡ አንድ ሺ ሁለት መቶ ሰዎችን ገድሏል። በቅርብ ሳምንታትም አዳዲስ የቫይረሱ ተያዦች እየተገኙ መሆናቸው ታውቋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይት ስቴትስ የአፍሪካ እዝ ሶማሊያ ውስጥ ትናንት ከባድ አየር ድብደባ ማካሄዱን አስታወቀ። እዙ ጥቃቱን ያደረሰው ከአገሪቱ መንግስት ጋር ባደረገው ቅንጅት መሆኑን ገልጸዋል። ሰለሞን አባተ ተከታዩን ይዟል። በሶማሊያ ጎሊስ ተራሮች ላይ የአይሲስን ሽብርተኞች ኢላማ ያደረገው የትናንቱ የረቡዕ ድብደባ ባለፉት አርባ ቀናት ውስጥ አምስተኛው መሆኑ ነው። የአይሲስን ጀሌዎች እንቅስቃሴ ለመግታት ግንኙነቶቻቸውን ለመረበሽና መሪዎቻቸውን ለማጥፋት እየተካሄዱ ያሉት ድብደባዎች ኢላማዎቻቸውን መምታታቸውን የዩናይትድ ስቴትስ ጦር የአፍሪካ እዝ አስታውቋል። ከውጊያ እስከ ገንዘብ እስከ ግንኙነቶች ያለውን እንቅስቃሴ ሁሉ የሚቆጣጠሩትን የአይሰስ መሪዎች ያሉባቸውን ቦታዎች አበጥሮ ከማወቅ እስከ መደምሰስ የያዝነው ዘመቻ የሽብር አድራጎቶቻቸውን እንዳይቀጥሉበት በሚያደርግና በሚያተራምሳቸው ሁኔታ ድርጅቱን ልቡ ላይ እየደባለቀው ነው፣ የአፍሪካ እዝ የስለላ ዳይሬክተር ሪር አድሚራል ሄይዲ ኬበርግ ናቸው። የሶማሊያ መንግስትና አጋሮቹ ኃይሎች በአይሲስ የተያዙ አካባቢዎችን ጓዳ ጎድጓዳና መግቢያ መውጫቸውን ለይተው ለማወቅ እየሰሩ መሆናቸውን የዩናይትድ ስቴትስ ጦር ከአፍሪካ ህብረቱ ጥምር ኃይል አሚሶም ጎንና በእርሱም አማካኝነት የደህንነት ከለላ ለመፍጠር እንዲሁም ዲፕሎማሲያዊ ፍሬ ለማስገኘትም እየተንቀሳቀሰ መሆኑን ገልጿል። ከትናንቱ ጥቃት በኋላ በወጣው ሪፖርት ሁለት የአይሲስ ተዋጊዎች መገደላቸው የተረጋገጠ መሆኑን አመልክቶ የጉዳቱ መጠን እየተፈተሸ በመሆኑ ተጨማሪ መግለጫዎች እንደ የሚሰጡ ተነግሯል። በሲቪል ላይ የደረሰ ጉዳት እንደሌለ ተገልጿል። የረዥሙን ጊዜ የሀገርና የሰላም ጥበቃ ኃላፊነት ለሶማሊያ ፌዴራል መንግሥትና ለፌዴራሉ ግዛት ስቴቶች ለማሸጋገር ከአሚሶምና ከአጋሮች ጋር እየሰራ መሆኑን የአፍሪካ እዝ አስታውቋል። አመሰግናለሁ ሶሎሞን። በድጋሚ የተመረጡት የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ጠንካራና ሁሉን አቀፍ ሀገር እገነባለሁ ሲሉ ቃል ገቡ። በሞገሳቸው ብቻ ሳይሆን አንዱን ከሌላ በሚያጋጭ የአመራር ዘይቤያቸው የሚታወቁት ጠቅላይ ሚኒስትሩ በአሁኑ ከአምስት አመታት በፊት ከነበራቸው የበለጠ ስልጣን ነው የተሰጣቸው። ጠቅላይ ሚኒስትሩ በትዊተር ባወጡት መግለጫ ታዲያ የሀገሬን ህዝብ አመሰግናለሁ። ለህብረታችን የሰጣችሁን አመኔታ በትህትና ነው የምንቀበለው። የመላውን ህዝብ ፍላጎት ለማሟላት ጠንክረን እንሰራለን። ያበረታታናል ብለዋል። የብሔረተኛ ሂንዱዎች ፓርቲያቸው ባህረ ቲያ ጃናታ እስካሁን በተቆጠረው ድምጽ መሰረት ወደ ሶስት መቶ መቀመጫዎችን ያሸንፋል ተብሏል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና ዲሞክራቶች የምክር ቤት አባላት የምክር ቤት አባላት መሪዎች የመሰረተ ልማት ዝርጋታን በሚመለከት ትናንትና ረቡዕ ሊያደርጉት የነበረው ስብሰባ ተበትኗል። ነገሮች እንዳይታወቁ ይደብቃሉ ይህ ሰው ብለው የምክር ቤት ምርመራ እንዳይካሄድ ያሰናክል ክላሉ፣ በማለት ዲሞክራቶቹ መሪዎች ከሰውኛል ብለው ፕሬዝደንቱ ዲሞክራቶቹን ዘልፈዋል። የሩሲያ በአሜሪካ የምርጫ ዘመቻ ጣልቃ መግባትን በሚመለከተው በሚመለከት የተካሄደው የልዩ አቃቤ ሕግ የሮበርት ሞለር ምርመራ ቢጠናቀቅም ስራ አስፈጻሚውና ሕግ አውጪው የመንግስት ክፍሎች ሁለቱም ሊሰሯቸው እንፈልጋለን በሚሏቸው ውጥኖች ላይ አብረው መስራት እንዳልቻሉ የሚጠቅስ ዘገባ አለን። ይህንንም በመጽሄት ክፍለ ጊዜ ይሆናል የምናቀርበው። ወደ ሌላው ዜና ልለፍ። ለታሊባን ድጋፍ በመስጠት ወንጀል የተፈረደበት አሜሪካዊ ከእስር ተለቀቀ። አሜሪካዊው ታሊባን በሚል ቅጽል ስም የሚጠራው ጆን ዋከር ሊንድ ከተፈረደበት የ20 ዓመታት እስራት 17ቱን አጠናቆ ዛሬ ኢንዲያና ክፍለ ሀገር ቴርሆት ከሚገኘው ወህኒ ቤት ነው የተለቀቀው ለአውሮፓውያን አቆጣጠር በ2001 ዓ ም ዩናይትድ ስቴትስ አፍጋኒስታንን በወረረችበት ጊዜ በተከሰተ የወህኒ ቤት እስረኞች አመጽ ወቅት የተማረከው ሊንድ ታሊባንን በመደገፍ የተመሰረተበትን ክስ አምኖ ነው የታሰረው። በ16 ዓመቱ ሃይማኖቱን ከካቶሊክ ክርስትና ወደ እስልምና የቀየረው ሊንድ በ17 ዓመቱ አረብኛ ሊማር ወደ የመን ተጉዞ ከዚያ በፓኪስታን እያቆራረጠ አፍጋኒስታን በመግባት በአንድ የአልቃይዳ ማሰልጠኛ ካምፕ በወዶ ገባነት ታል በወዶ ገባ ታሊባንነት መቀላቀሉ ይታወሳል። አንዳንድ የዩናይትድ ስቴትስ የምክር ቤት አባላት ታዲያ ይሄ ሰው አሁንም ለህብረተሰቡ አደገኛ ነው በማለት ፍርዱን ሳይጨርስ መለቀቁን ተቃውመዋል። የዩናይት ስቴትስ የመከላከያ ሚኒስቴር ወደ መካከለኛው ምስራቅ ብዙ ሺህ ተጨማሪ ወታደሮች እንዲላኩ ስለ ቀረበው ጥያቄ ዛሬ ለዋይት ሀውስ ገለጻ እንደሚያደርጉ ባለስልጣናት ገልጠው ነበር። የዩናይት ስቴትሱ ማዕከላዊ እዝ ያቀረበው ጥያቄ ለዋይት ሀውስ እንደሚቀርብ ያመለከቱት ባለስልጣናቱ እቅዱ ገና ስላልተጠናቀቀ ስማቸው እንዳይጠቀስባቸውም ጠይቀዋል። ዋይት ሀውስ ተጨማሪ ወታደሮቹን ሚሳይሎቹን እንዲሁም መርከቦቹን እንዲላኩ የሚፈቅደው በተጠየቀው መሰረት ይሁን በከፊል ለጊዜው አልታወቀም። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና ቆንጅት ታየነን በዓለም ዜና የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምሽቱ አራት ሰዓት ድረስ ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ይሆናል። ከዚያ በፊት ግን ቀደም ብለው ከሚቀርቡ ዝግጅቶች ለቅምሻ የምናቀርብላችሁ ሁለት ቅምሻዎች አሉ። ወደ ኋላ ይህን በጎ በጎዎቹ እናመጣለን። ሌሎች የሀገራችንን ህዝቦችም ደግሞ እናስተዋወቃለን። እንደው አንዳንድ ጊዜ ሲባል እንደምንሰማው እርግጥ ቀደም ባለው ጊዜ ዙር ያልተባሉ ብዙ ያልተነሱ ባህላቸው ያልታወቀ ወገኖቻችን ያሉ፣ ከዘመኑ እድገትም ጋር ከቴክኖሎጂ ከኮሚኒኬሽን እድገትም ጋር አሁን ነገሮች ቀላል እየሆኑ ነው። የእኛ በጣም ልዩ መጽሔት ነው። በስነ ጥበብ እና በታሪክ ላይ ትኩረት አድርጎ የሚሰራ ነው። የታዛ መጽሔት መራሄ አርታኤዎች የቀደሙት አቶ አለማየሁ ገብረ ሕይወት፣ ሁለተኛው የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የኮሚኒኬሽን ትምህርት ቤት ኃላፊ ረዳት ፕሮፌሰር መኩሪያ መካሻ ናቸው። በባህልና ማኅበረሰብ በሁለተኛው አጋማሽ ይጠብቋችኋል። ሌላም እናሰማችሁ ሌሎች ሀገራችን አካባቢዎችም አለ፣ ባህር ዳር ዩኒቨርሲቲ አለ፣ አዲስ አበባ ዩኒቨርሲቲ አለ፣ ደብረ ማርቆስ እንግዲህ የጀማመሩት ነገር አለ እና ዘመኑ ዘመነ ግዕዝ ይመስላል። የግዕዝ ትንሳኤ ትንሣኤ የሚታይበት ነገር ነው የሚሆነው። ግዕዝ ቋንቋ ምንም እንደሆነ የቅዱስ ያሬድ ስራዎች ምን ያክል ለአገር ትልቅ አስተዋጽኦ ሊያደርጉ እንደሚችሉ ማሳየት ይችላል። በአክሱም የግዕዝ ጉባኤ የተወሰዱ ድምፆች ናቸው የተሰማችኋቸው። እነኚህም በሁለተኛው አጋማሽ የሚቀርቡ ይሆናሉ። አድማጮች አሁን በቀጥታ ወደ ዕለቱ አቢይ ርዕስ በጉጂና ጌዲዮ ዞኖች ዜጎችን በማፈናቀል ንብረት በማውደም እና በመግደል የተጠረጠሩ ከ270 በላይ ተጠርጣሪዎች በህግ ቁጥጥር ስር መዋላቸውን የኢፌድሪዝ የሰላም ሚኒስቴር ገልጿል። የህግ የበላይነት ለማስከበር እየተደረገ ባለው ጥረት ወደ ቀያቸው የሚመለሱ ዜጎች ቁጥር ጨምረዋል ብሏል። ሚኒስቴር መስሪያ ቤቱ ከጌዲኦ ዞን አስተዳደር ጋር በመሆን አስራ አምስት የዓለም አቀፍ ተቋማትና ረጂ ድርጅቶች ተወካዮች በተገኙበት ዜጎችን ወደ ቀያቸው የመመለስ ሂደት ያለበትን ደረጃ ለዓለም አቀፍ ማህበረሰብ መግለጫ ሰጥተዋል። ተጨማሪ ሪፖርት ዘጋቢያችን ዮናታን ዘብዲዮስ ከሐዋሳ ልኳል። የኢትዮጵያ ሰላም ሚኒስትር ዴኤታ አቶ ዘይኑ ጀማል እንዳሉት በጉጂና ጌዲኦ ብሄር ተወላጆችና ዜጎች ላይ ወንጀል ፈጽመዋል ተብሎ ተጠረጠሩ ግለሰቦች ተይዟል። ባለፈው ሳምንት ብቻ ሀያ ሰባት የሚሆኑ ዋና ዋና ወንጀለኞች የሚባሉ በቁጥጥር ስር ውለዋል። እስካሁን ድረስ በምዕራብ ጉጂ ዞን የተያዘው ቁጥር ወደ ሁለት መቶ ሰባ አካባቢ ደርሷል። ስለዚህ ሌሎችም የወሰዷቸው እርምጃዎች አሉ። ወጣቶቹን ለምሳሌ ወደ ስልጠና በማስገባት የተጫወቱት ሚና አለ ማለት ነገር ነው የተሰራው። ስለዚህ ከዚህ አንጻር ሕግን ከማስከበር አንጻር የተሰሩ ስራዎችም ውጤት ነው። አሁን ተፈናቃዮችም ወደ የቦታቸው እንዲመለሱ ምቹ ሁኔታ የፈጠረው ለማለት ይቻላል። በዚህም በኩል በጌዶም በኩል በፌዴራል ደረጃ የተጣራባቸው ወንጀለኞች አሁን ከአንድ ወንጀለኛ በስተቀር አብዛኞቹ ተይዘዋል። መንግስት የሕግ የበላይነትን ለማስከበር እያደረገ ያለውን ጥረት ተከትሎ ዜጎች ወደ ቀያቸው የተመለሱ ነው ብሎ ከውራት በፊት ከቤት ንብረታቸው የተፈናቀሉ ሰዎችን ወደ ቀያቸው ለመመለስ እቅድ በማውጣት ከዓለም አቀፍ ማህበረሰብና ከእርዳታ ድርጅቶች ጋር በመስማማት እየሰራን ነው ብሏል። ከቤት ንብረታቸው የተፈናቀሉ ከ280 ሺህ በላይ የገዲዮ እና የጉጂ ዜጎች ወደ ቀያቸው ተመልሷል ነው የሚሉት። መንግስት 53 ሺህ ዜጎችን ትራንስፖርት በማዘጋጀት የተመለሳቸው ሲሆን 227 ሺህ ዜጎች ግን በራሳቸው ጊዜ ተመልሷል ብሏል። ወደ ቀያቸው የተመለሱ ዜጎችን ለማቋቋም መንግስት ግባት እያቀረበ መሆኑን ጠቅሰው፣ ህዝቦችን የማቀራረብ ስራ ግን መሰራት እንዳለበት ተናግሯል። ሲመለስ ባዶ እጁ ነው የተመለሰው የተመለሰው። ስለዚህ መንግስት የተለያዩ ጥረቶች እያደረገ ነው። ለምሳሌ አንድ እስካሁን ድረስ በክልልና በፌዴራል መንግስት እገዛ 29 ሺህ የሚሆን ቆርቆ ቆርቆሮ ተገዝቷል። ወደ ስምንት ሺህ ካርቶን የሚሆን ሚስማር በመግዛት ፕሮሰስ ላይ እንገኛለን። ግን ይሄ ራሱ በቂ አይደለም። አሁን ለምሳሌ ሀያ ሰባት ሺህ አምስት መቶ ቤት ያስፈልጋል ለመስራት ምዕራብ ጉጂ ብቻ ለዚህ አሁን የተገዛ ቆርቆሮ ብናከፋፍለው አራት አራት ቆርቆሮ ነው የሚደርሳቸው። በአራት ቆርቆሮ ደግሞ ቤት መስራት አይችልም። ስለዚህ እንደዚህ አይነት ትልልቅ ጋፖች ስላሉን አሁን ዋናው ትኩረታችን በተለይ ቤት የመስራት፣ የእርሻ ግብዓቶችን የማቅረብ፣ ምግብ በራሳቸው አፍርተው መመገብ እስከሚችሉ ድረስ ምግብ በቀጣይነት ለስድስት ወር ያህል የማቅረብ፣ እነዚህ እነዚህን ስራዎች የመስራት ስራ በተጠናከረ መልኩ ለማስቀጠል እና ለዚህም የሚያስፈልግ ሪሶርስ ከመንግስት ብቻ ሳይሆን ከዓለም አቀፍ ህብረተሰብ ፑል ለማድረግ ይሄ አሁን ያደረግነው ጉብኝት በጣም ብርቱ ሚና ይኖረዋል ተብሎ ይጠበቃል። ማለት የአውሮፓ ህብረት የተባበሩት መንግስታት ድርጅትና፣ በአጠቃላይ አስራ አምስት የሚሆኑ የዓለም አቀፍ ማህበረሰብ ተወካዮችም በጎጅና በገዲዮ ዞኖች ተከስቶ በነበረው የፀጥታ ችግር የተፈናቀሉ ዜጎችን ወደ ቀያቸው ለመመለስ እርዳታ እንዳደረጉ ገልጸዋል። የሚደረገው ጥረት ግን መጠናከር እንዳለበት ተናግሯል። በምዕራብ ጉጂ ዞን ተዘዋውሮ የተመላሾችን ሁኔታ እንዳዩ ጠቅሰው ያሉበት ሁኔታ ከቀድሞ የተሻለ መሆኑን ተናግሯል። ሂደቱ ግን ከዓለም አቀፍ መስፈርት አንጻር ሲታይ ውስንነቶች እንዳሉበት አልሸሸጉም። የተባበሩት መንግስታት ድርጅት የኢትዮጵያ ማስተባበሪያ ጽሕፈት ቤት ሰብአዊ ጉዳዮች ዋና ዲሬክተር ሳጃድ መሐመድ በጉጂና በገዲኦም በተደጋጋሚ ጊዜ የተከሰተ መፈናቀል በዜጎች ላይ አያለን ማህበራዊና ኢኮኖሚያዊ ቀውስ ማድረሱን ተናግረው ተመሳሳይ ችግር ማስወገድ እንደሚያስፈልግና ህዝቡ ዋስትና ሊሰጠው እንደሚገባ ተናግሯል። ዜጎች በሰላምና ከስጋት ነጻ ሆነው በአካባቢያቸው እንዲኖሩ ደህንነታቸውን ማረጋገጥ ያስፈልጋልን፣ ብለዋል። ተፈናቃዮች ወደ የቀያቸው ተመልሰዋል። የአካባቢው ሰዎች ተቀብለዋቸዋል። አሁን ደህንነት የሚሰማቸው ይመስላል። ወደ ምዕራብ ጉጂ ከተመለሱት ውስጥ ወደ እርሻቸው የገቡ አሉ። እንሰት መትከል ጀምረዋል። የእርሻ መሳሪያ ግን የላቸውም። ያንን ተቀናጅቶ ማቅረብ ያስፈልጋል። አጋር ድርጅቶችም ለዚህ ጉዳይ ከመንግስት ጋር መስራት አለባቸው። በኢትዮጵያ የአውሮፓ ህብረት ተወካይ ኤሪክ አረበርስ በበኩላቸው በጉጂና ገዲኦ ዞኖች የተፈናቀሉ ዜጎች ያሉበትን ሁኔታ ተዘዋውሮ መጎብኘታቸውን ገልጸው የአውሮፓ ህብረት በቀጣይም ድጋፍ ማድረጉ እንደሚቀጥል አስታውቋል። የተፈናቀሉ ዜጎች በመጠለያ ጣቢያ እያሉ ለምግብ እጥረትና ለተወሳሰበ የጤናት ችግር መጋለጣቸውን ጠቅሰው አሁንም ከፍተኛውን ክትትል እንደሚያስፈልጋቸው ተናግሯል። ትናንት ብዙ ሰዎች ወደ ጉጂ መመለሳቸውን አይተናል። ከተመለሱት ጋር ተወያይተናል። በመመለሳቸው ደስተኛ መሆናቸውን ተናግረዋል። ለዘመናት አብረው መኖራቸውን ነግረውናል። ተጋብተው እንደተዋለዱና የአንድ አባት ልጆች መሆናቸውንም አጫውተውናል። የደህንነት ጉዳይ ግን ዋናው ጥያቄያቸው ነው። በአካባቢው አንጻራዊ ሊባል የሚችል ሰላም መውረዱን መንግስት አረጋግጦልናል። የገዲኦ ዞን ምክትል አስተዳዳሪ አቶ ተካኝ ሳደስ በበኩላቸው ዜጎችን ወደ ቀያቸው የመለሱ ስራ በትኩረት የተሰራ መሆኑን ገልጸው ችግሩ ከመንግስት አቅም በላይ በመሆኑ ረጅት ድርጅቶች ድጋፋቸውን እንዳጠናክሩ ጠይቋል። ዮናታን ዘብድዮስ ነው ከአዋሳ ይህን ያጠናቀረልን። ዮናታን እናመሰግናለን። ተከታዩ የመጽሔር ርዕስ ደግሞ ወደ ጎንደር ይወስደናል። በማዕከላዊ ጎንደር ዞን በላይና በታችኛው አርማጭሆ ወረዳዎች የሚኖሩ የአማራና የቅማንት ማህበረሰብ አባላት በትላንትና ዕለት የእርስ በእርስ ግንኙነትና ውይይቶችን በማድረግ በማካከላቸው ተፈጥሮ የነበረውን የሻከረ ግንኙነት የሚያጠፋ እርቀ ሰላም አወርደዋል ይላል ተከታዩ ዘገባ በመንደርደሪያው ምንም እንኳን በሁለቱ ማህበረሰብ አባላት መካከል ጸብ አይኖርም በማካከላቸው ግጭት እንዲቀሰቀስ የሚያደርጉ ኃይሎችን በጋራ መንጥረው በማውጣት ለህግ እንዲቀርቡ ለማድረግ ታስቦ ነው እርቀ ሰላሙ እየተካሄደው ሲሉ የሁለቱ ወረዳ አስተዳዳሪዎች የተናገሩትን ጠቅሳ አስቴር ምስጋናው ከባህር ዳር ተከታዩን አድርሳናለች። በማዕከላዊ ጎንደር ዞን የታች አርማጮ ወረዳ በብዛት የአማራ ተወላጆች የሚኖርበት አካባቢ ነው ይላሉ የወረዳው አስተዳዳሪ አቶ ገስጥ አሳምናቸው። ከወራት በፊት ታዲያ እኩይ ተልእኮ ያላቸው ኃይሎች አካባቢውን ሲበጠብጡት የታች አርማጮ ህዝብም በስጋት አካባቢውን ለቆ እንዲሄድ ግን ተገዶ እንደነበር ይናገራሉ። የከፋ ችግርም አላጋጠመም፣ በሁለቱም ወገን ያን ያህል የደም መፋሰስም አላጋጠመም የነበረ የከበዶቻችን የእርቀ ሰላም መድረክ ማጠቃለያ መድረክ የወረዳ የሁለት ወረዳዎች የማጠቃለያ መድረክ አድርገን ነው። የእርቀ ሰላም መድረክ የወሰናና ከዞን ደረጃ ሲካሄድ ከነበረው የእርቀ ሰላም መድረክም ለየት መረዘው። ይሄ ዞን ላይ የሚሳተፉ ከተለያዩ ቀበሌዎች በጣም ውስም ውስም ሰዎች ናቸው። ህብረተሰቡም ጥያቄ ነበር እና ሁለት ወረዳዎች ተገራይተን እርቅ አልፈጸምንም። ስለዚህ ሁለት ወረዳዎች ተገራይተን መታረቅ አለብን በሚል የተለያዩ መድረኮችን ቀበሌ ላይ ስንፈጥር ያነሱ ስለነበረ ሀሳቡን ተገን ስለሆነ በዛ ምክንያት ያው እንድናደርግ ተገደናል ማለት ነው። ከዚህ በፊት ሲካሄዱ የነበረው የእርከተላን መድረኮች ይነሱ የነበረው ሀሳቦች ትንሻከር ይሉ ነበረ። ትላንት ግን ስላለፈው ነገር ትተን ስለ ወደፊቱ ተመልክተን አስበን በርቀት አይደን መታረቅ፣ መግባባት፣ ችግሮቻችን በጋራ መቅረፍ አለብን። አቶ ንጉስ ማለደ የላይ አርማጭሆ ወረዳ አስተዳዳሪ ናቸው። በዚህ ወረዳ የቅማንት ማህበረሰብ ተወላጆች በብዛት ይገኙበታል። ባለፉት ወራት በአካባቢው አለመረጋጋት ተከስቶ የነበረ ሲሆን አሁን በማህበረሰቡ ጥያቄ የሻከረ ግንኙነትን ወደ ልብ ለልብ ግንኙነት ለመመለስ የእርቀ ሰላም መድረክ አዘጋጅተናል ይላሉ። ቡድኖቹ ና በግለሰቦች በተፈራ ፍራኒ ህዝቡ መገናኘት አልቻለም ነበር። የነበረው የልብ ለልብ ግንኙነት ስላልነበረ የነበረ ዘወፊት ያለ ቁርሻዎች ለመተውና የትናንት ክራኒዎችን ለነገ ማሰብ የሚቻልበት ደረጃ ላይ ቢሆን በርካታውን ሰው ማግኘት እንችላለን፣ በሚል በሁሉም ቀበሌዎቻችንን ከለትም ወደ ሰላሳ ስምንት ቀበሌ ላይ ያሉ አርአደቦችን፣ የሃይማኖት አባቶችን፣ ወጣቶችን፣ ሴቶችን እና የወረዳ አመራሮችን ከኛም ወደበሰላሳ አንድ ቀበሌ እኚህን አሁን የጠቀስልሽን ዜጎች ይዘናች በጋራ የእርቀ ሰላም ፕሮግራም አካሄደ። አብሮ የተዋለዱ ነው፣ አብሮ የበላ የጠጣ ማህበረሰብ ስለሆነ ይህን ማህበረሰብ ማገናኘት የግድ ነው በሚል ደረጃ ላይ ትላልቅ ሁለት ወረዳዎች ከዛ በፊት የነበረ ዞናዊ ነው የነበረ ግን በሁለት ወረዳዎች መካከል ላይ ይጠየቁ የነበሩ ጥያቄዎች ነበር የነበሩት። ለምንድን ነው እርቅ ሰላም አታድርጉልን በሚል ደረጃ ላይ በዛም አባደሮች ሰፊውን ማህበረሰብ በሁለት ወረዳዎች መካከል ላይ ትንቢት እንዲደረግ የተፈለገ ማለት ነው። ሁለቱ የወረዳ አስተዳዳሪዎች እንደሚናገሩ በትናንትናው እለት የእርቀ ሰላም መድረኩ የተዘጋጀው በሁለቱ ህዝቦች መካከል ተሰግስገው ያሉ የጥፋት ኃይሎችን በጋራ ህግ ፊት ለማቅረብ እንዲያመች ነው ይላሉ። ዞሮ ዞሮ በህዝቦች መካከል አይደለም ግጭቱ። በህዝብ ውስጥ ያሉ ቡድኖች አሉ፣ ግለሰቦች፣ በአማራውም በቅማንቱም። እነዛ በመካከል ሁለቱን ወገን እንዳይቀራረብ አድርገዋል። የእርቀ ሰላም መድረኩም አንጅ ይጠቅመናል ብለን ያሰብነው ነገር በተለይ እነዚህ ጥፋተኞቹ በህዝብ ስር ውስጥ በህዝብ ውስጥ ነው ያሉ። ህዝብ በሚኖርበት አካባቢ ነው ያለው። ህብረተሰቡ መታረቅ ሲጀምር፣ መግባባት ሲጀምር ጥፋተኛውን አጋልጦ የማስጠት ብሎ በጣም ይሰፋል። ስለዚህ መንግስትም ያንን መሰረት አሁንም እየሰራ ያለ ስራ ህግን የማስከበር ተግባር፣ እሱን የበለጠ ውጤታማ ለማድረግ ደግሞ በህዝቦች መካከል ያለውን ቅራኔ የፈጡ ሁለቱ ወንድማማች ህዝቦች አንድ ሆነው አንድ ነገር መናገር ሲጀምሩ ስፋተኛ ነበር እሱንም አጋልጠው ይዘህ ና። በሁለታችን መካከል ያሉ ኮይ ስራ የሚሰሩ ህገ ወጦችንም ነው አጋልጠው መስጠት ያለብን በሚል በሃይማኖት አባቶች የመጨረሻ ሃይማኖታዊ ስርዓትን ተከትሎ የእርቅ መድረኩን በዛ መንገድ ያቀርበኛል። በምዕራብና በማዕከላዊ ጎንደር ዞኖች ከ60 ሺህ በላይ ተፈናቃዮች የሚገኙ ሲሆን በቅርቡ በዞንና በወረዳ ደረጃ የክልል ከፍተኛ አመራሮች በተገኙበት የእርቀ ሰላም መድረክ መካሄዱንና ከ ሰላሳ ስድስት ሺህ በላይ ዜጎች ከመጠለያ ጣቢያ ወጥተው ወደ ቀድሞ ቀያቸው መመለሳቸውን የክልሉ አደጋ መከላከልና ምግብ ዋስትና ማስተባበሪያ ፕሮግራም በቅርቡ መግለጹ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን እናመሰግናለን። ወደ ተከታዩ ዘገባ ስናልፍ ደግሞ የአላጌ እርሻ ቴክኒክና ሙያ ማሰልጠኛ መምህራንና የኮሌጁ ማህበረሰብ አባላት ማህበራዊና ሌሎች በርካታ ችግሮች አሉብን ሲሉ ለአሜሪካ ድምጽ ሬዲዮ ተናግረዋል። ኮሌጁ በበኩሉ ችግሮች መኖራቸውን አምኖ መፍትሄ ለመፈለግ እየተሰራ ነው ብሏል። ፀሐይ ዳምጠው ተጨማሪ ልካለች። የአላጌ እርሻ ቴክኒክና ሙያ ኮሌጅ መምህራንና ማህበረሰብ የማህበራዊና የደህንነት ችግር እንዳለባቸው ተናግረዋል። ዶክተር ጋርምሳ ቱምሳ የኮሌጁ መምህር ናቸው። በኮሌጁ ውስጥ ሰብአዊም ሆነ ዲሞክራሲያዊ መብት አይከበርም ሲሉም ተናግረዋል። በአሁኑ ጊዜ ሁሉም ዜጋ በአፍ መፍጫ ቋንቋ የትምህርት ዕድል ማግኘት አለበት ነው ብለው በዚህ ግድ ግን እስካሁን ድረስ በአማርኛ ብቻ ነው ያለው። ከመዋለ ሕጻናት ከሁለተኛ ደረጃ ድረስ እኛም እዚህ ያለ መምህራን ጥያቄውን እያቀረብን ነው። ፈርማችሁ አምጡ በፍርማ በኩል አስገብተናል። እየተጠየቀ ያለ ጉዳይ ነው። አንድ ዜጋ የመምረጥም ሆነ የመመረጥ እድል ማግኘት አለበት። በዚህ ግቢ ውስጥ ወይም በዚህ ኮሌጅ የሚኖሩ ነዋሪዎች ይህንን እድል አላገኙም። መርጦም ተመርጦም የመሳተፍ እድል አላገኙም። ምንም እዚህ አንድ ምርጫ ሳልፍ ያለው ግን ምን የመረጠ ሰው የለም። ያላጌ እርሻ ቴክኒክና ሞያ ኮሌጅ አራት ሺህ ሄክታር መሬት ላይ ያረፈ ሲሆን 75 በመቶ በኦሮሚያ ክልል ውስጥ ይገኛል። 25 በመቶ ደግሞ በደቡብ ክልል የሚገኝ ሲሆን ኮሌጁ በሁለቱም ክልል አይተዳደርም፣ በፌዴራል መንግስት ነው የምተዳድረው ይላሉ የኮሌጁ መምህራንና ማህበረሰብ። በኮሌጁ ውስጥ የሚገኙ መምህራን፣ ተማሪዎችና የኮሌጁ ሌሎች ሰራተኞች ደህንነት ያሰጋል፣ ይዘረፋሉ፣ ወጥቶ መግባት ከባድ ነው ያሉት ደግሞ መምህር አዱኛ ናቸው። ተማሪዎችም ተጠቂ ናቸው። መምህራንም ተጠቂ ናቸው። ያንን የምከላከል ዛት የለም። ምክንያቱም አሁን ተማሪ ከውጭ በሚገቡት በጣም ተጋላጭ ናቸው። ግቢ ወጥር የለውም። የዋስትና መፍም የላቸውም። ተማሪዎች አሁን ማየት ልቁ ሁላ ነው ተማሪዎች እያመ ያለው። በተለይ ሴቶች በጣም ተጠቂ ናቸው። አሁን እየተደፈሩ ነው የሚገኙ መምህራኖች ደግሞ እየተዘረፉ ነው የሚገኙ። ሌባዎች ደግሞ ማ የሰረቀ አካል ደግሞ በእጅ በፍንጅ ከይዞ አስቡ በሽምግልና እንድንለቀቅ ሁኔታዎቹን እያመቻቹ ነው የሚገኙ። እና ደግሞ በጣም አሳሳቢ ነገር ነው እየፈጠረ ያለ የግቢው ማህበረሰብ በማህበራዊና ኢኮኖሚያዊ ጉዳዮች የተጎዱ ነው የሚሉት ዶክተር ጋሮምሳ በኮሌጁ ግቢ ውስጥ የሚመረተውን ምርት ገዝቶ ለመጠቀም እድሉን እንዳላገኙ ተናግረዋል። የሚመረቱት አንዳንድ ምርቶች አሉ እነሱን ለመምህራን መድረስ ሲገባው፣ አንደኛ መምህራን በማስተማር ስራ ላይ እያሉ ነው ሽያጩ የሚካሄደው። ሁለተኛ ደግሞ ከመምህራን መኖሪያ ቤት በጣም ርቆ ነው ያለው ቦታው። ስለዚህ መምህራን በሚሸጥበትም ጊዜ ደግሞ በጣም ብዙ ከሌላ ቦታ መጥቶ የሚገዙ ነጋዴዎች ይችላሉ ሰልፉም ድብድብ ስለሚመስል የመግዛት እድልን ማገኝ መምራ ሌላ ደግሞ የትራንስፖርቴሽን ችግር ስላለ አንድ ሰው ሳይበላ መኖር ስለማይችል የግድ የሚያስፈልጉት ሽንኩር በጣም ሩቅ ቦታ ነው የሚገዙ። ተመሳሳይ አጋርፋ ኮሌጅን ብንመለከት ተመሳሳይ ኮሌጅ ነው፣ የግብርና ኮሌጅ ነው፣ በፌዴራል ስር የሚተዳደር ኮሌጅ ነው። እነሱ ለመምህራን ባስ ተመድቦ ሄደው የሚያስፈልጉትን ነገር በነፃ የመገብየት እድል አላቸው። እኛ ይህንን እድል ለምን አይመቻችልንም ብለን ብዙ ጊዜ ብንጠይቅም እስካሁን መፍትሄ ያላገኘንም። ያላገ እርሻ ቴክኒክና ሙያ ኮሌጅ ምክትል ዲን ዶክተር ፈየዳ ጫላ ለተነሱት ቅሬታ መልስ ሰጥተዋል። ልጆቻቸው ትምህርት አላገኘም በምን የቀረቡት ሰዎች በጽሁፍ በአካል መቶ የጠየቀን የለም። እኔ እስካሁን ለውበት ሜናጅሜንቱ ድረስ መጥቶ ይሄ ነገር ይደረግልን ብሎ ያቀረበ የለም። ከዚህ አንጻር ቢቀርቡ እኛም የሚመለከተውን አካል አነጋግረን ጉዳዩን ለማሳሰር ዝግጁ መሆናችንን ለመግለጽ እንፈልጋለን። የኮሌጁ መምህራንና ሰራተኞች በሀገር አቀፍ ምርጫ ላይ ተሳትፈው እንደማያውቁም ተናግረዋል። ዶክተር ፈየራ አክሎም የደህንነት ችግር ላይ ትኩረት ተሰጥቶ ይሰራል ብሏል። እውነት ነው። በአካባቢው ውስጥ አንዳንድ ችግሮች ይታያሉ። ያንን ስጋት በየጊዜው እንከታተላለን። ጥቆማዎች ሲደርሱ፣ ትንኮሳዎች ሲደርሱ ፈጣኝ ያንን ክትትል አርገን ጉዳዩ እንዲቋጭ እናደርጋለን። አንዳንድ ጊዜ ሌብነት፣ ስርቆት ይከሰታል። ተማሪዎች መንገድ ላይ ማስፈራራት ይከሰታል። በአሁኑ ሰዓት ሶስት የጥበቃ ጸጥታ አካላት አሉ። የፌዴራል ፖሊስ አለ፣ ደቡብ ፖሊስ አለ፣ እንዲሁም ጥበቃ አለን። እነዚህ ተቀናጅተው ና ተደራጅተው እየጠበቁ አሉ። በመምህራንና በኮሌጁ ማህበረሰብ ሬታዎች በተደጋጋሚ ተነስቷል። ችግሮቹን ለመፍታት ከሚመለከተው አካል ጋር እየተነጋገርን ነው ብሏል ዶክተር ፈየራ ጫላ የኮሌጁ ምክትል ዲን። ለአሜሪካ ድምጽ ራዲዮ ጸሐይ ዳምጦ ነኝ ከአዲስ አበባ። ፀሐይ ዳምጠውን ለዘገባው እናመሰግናለን። አድማጮች አሁን ወደ መጨረሻዊ መጽሄቱ ርዕስ እንሻገራለን። ወዲህ ወደ ዩናይት ስቴትስ ይመልሰናል። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ዲሞክራት የምክር ቤት አባላት እና መሪዎች የመሠረተ ልማት ጉዳዮች ላይ ወይም የመሠረተ ልማት ዝርጋታን በሚመለከት ትላንት ሊያደርጉ የነበረውን ስብሰባ ሳይሳካ መቅረቱና መበተኑ ታውቋል። ነገሮች እንዳይታወቁ ይደብቃሉ፣ የምክር ቤቱ የምርመራም እንዳይካሄድ ያሰናክላሉ ሲሉ የዴሞክራት ፓርቲው መሪዎች ከሰኛል ሲሉ ፕሬዚዳንቱ ዲሞክራቶቹን ዘልፈዋል። የሩሲያ በአሜሪካ የምርጫ ዘመቻ ጣልቃ መግባትን በሚመለከት የተካሄደ የልዩ መርማሪ ሮበርት ሞለር ምርመራ ቢጠናቀቅም ስራ አስፈጻሚውና ሕግ አውጪው የመንግስት ክፍሎች ሁለቱም ሊሰሯቸው እንፈልጋለን በሚሏቸው ውጥኖች ላይ አብረው ለመስራት እንዳልቻሉ በዋይት ሀውስ ቤተ መንግስት የአሜሪካ ድምጽ ዜና አቀባይ ፓትሲ ዋዳ ኮሲዋራ ዘግባልናለች። አዳነች ፍሳ ይዛ አቅርባለች። ከምክር ቤት አባላት መሪዎች ጋር ስለ ሀገሪቱ መሰረተ ልማት ጉዳይ ለመነጋገር ለትላንት በዋይት ሀውስ ተይዞ የነበረውን ቀጠሮ ፕሬዚዳንቱ በድንገት ከበተኑት በኋላ ዲሞክራቶችን ነቅፈዋል። ወደ ስብሰባው በደስታ መንፈስ ከመግባት ፈንታ ገብቼ ያያቸው ሰዎች ነገሮች እንዳይታወቁ ይደብቃሉ ያሉኝን ነው። እኔ ነገሮችን በመደበቅ ተግባር ውስጥ አልገባም። ትራምፕ ይህን ያሉት የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ ቀደም ሲል ከዲሞክራት አባሎች ጋር ባደረጉት ስብሰባ ስለተናገሩት ነው። ማንም ከሕግ በላይ ሊሆን የሚችል ሰው የለም፣ የዩናይትድ ስቴትስ ፕሬዚደንትም ጭምር። የሀገሪቱ ፕሬዚደንት ሀቆች እንዳይታወቁ በመደበቅ ተግባር ተሰማርቷል ብለን እናምናለን። ሩሲያ እንደ አውሮፓ አቆጣጠር በ2016 ዓ ም ዩናይትድ ስቴትስ ውስጥ የተካሄደው ምርጫን በሚመለከት ልዩ ካውንስል ሮበርት ሞለር ያካሄዱት ምርመራ ከተጠናቀቀ በኋላ ምክር ቤቱ የምርመራውን ውጤት ሙሉ ዘገባ ለማየት በመጠየቁ ትራምፕና የዲሞክራቶች የበላይነት ያለው ተወካዮች ምክር ቤት አጣብቅኝ ውስጥ ገብተዋል። ይህን ትርክ ታዲያ ሁለቱም ወገኖች ልንሰራበት እንፈልጋለን የሚሉትን የመሰረተ ልማት ዝርጋታን ያቀፈውን አጀንዳ መገፍተሩ አልቀረም። በፖሊሲ ማዕከል የመሰረተ ልማት ውጥኖችን የሚመሩት ሚሼል ነልምባክ ያብራራሉ። በሁለት ትሪሊዮን ዶላር የሚገመት የመሰረተ ልማት አስፈላጊነት አለ። ስለሆነም ስብሰባው በዚህ መልክ ባጭር መቀጨቱ ያሳዝናል። ሌሎች ጉዳዮችም ይከተላሉ። አሁንም ቢሆን ግን ሁለቱም ወገኖች በመተባበር የሚያቀርቡት የመሰረተ ልማት ህግ እንዲወጣ እንፈልጋለን እጅግ በጣም አስፈላጊ ነውና ይህን ደግሞ የትብብር መፍትሄ ያስፈልገዋል። የአሜሪካ ህዝብም እጅግ እንደሚያስፈልግ ያውቃል። ስለሆነም ሁለቱም ወገኖች በጠረጴዛ ዙሪያ ወደ መነጋገር ይመለሳሉ የሚል ተስፋ አለን። ትራምፕ በበኩላቸው የመሰረተ ልማት ዝርጋታን በሚመለከት የጋራ ስምምነት ላይ መድረስ እንደሚፈልጉ ገልጸዋል። ነገር ግን ከዲሞክራቶች ጋር መስራት አልችልም ብለዋል። በእንደዚህ አይነት ሁኔታ ልትሰሩት አትችሉም፣ ስለሆነም የፈጠራ ክሶቹን ማቆም አለባችሁ። ስብሰባው ከተበተነ በኋላ በሕግ መወሰኛ ምክር ቤት የውህዳን መሪ ቻክ ሹመር ካፕቶል ሂል በተባለው የምክር ቤቱ መስሪያ ቤት ላይ ሆነው ሲናገሩ ፕሬዚዳንቱ ስብሰባውን ረግጠው የወጡት ስለ መሠረተ ልማት ጉዳይ ላለመነጋገር ሲሉ ሆን ብለው ባቀነባበሩት ሴራ ምክንያት ነው ብለዋል። እያንዳንዱን ምክንያት እየፈለጉ ነው። የንግድን ጉዳይ እናስቀድም ወይም የበጀት ገንዘብ አላወጣም የሚሉ ምክንያቶች ሊሆኑ ይችላሉ። ወይ ደግሞ ዛሬ ምርመራ እየተካሄደብኝ ነው ይላሉ። እንዴ ከሦስት ሳምንት በፊት ስንሰበሰብም እኮ ምርመራዎች ይካሄዱ ነበር። የሞለር የምርመራ ውጤት በትራምፕ የምርጫ ዘመቻና በሞስኮ መካከል የመመሳጠር ሴራ መኖሩን የሚያሳይ ማስረጃ አላገኘም። ፕሬዚዳንቱ በምርመራው ሂደት ወቅት የፍትሕን ሥራ ለማሰናከል ሞክረው እንደሆነ ግን ድምዳሜ ላይ ሳይደርስ ክፍት አድርጎ ትቶታል። ከዚያ በኋላ ዲሞክራቶች በርካታ ምርመራዎች ጀምረዋል። በትራምፕ አስተዳደር ላይም ብዙ መጥሪያዎች አቅርበዋል። የዋይት ሀውስ ቤተ መንግስት የሕግ አማካሪ የነበሩትን ዳን ሚጌይንን ያካትታል። የቀረቡት መጥሪያዎች ሁሉም ምላሽ አላገኙም። የስቱዲዮ ሰዓታችን ከምሽቱ ሶስት ሰዓት ከሰላሳ አራት ያመለክታል። አሁን በቀጥታ ወደ ሁለተኛው አጋማሽ ቀዳሚ ዝግጅት ነው የምናልፈው። ባህልና ማህበረሰብ ታዛ ትሰኛለች በአዲስ አበባ የምትታተም የምትታመም ሳይሆን የምትታተም የሥነ ጽሁፍና የባህል መጽሔት ነች የምሽቱ የባህልና ማኅበረሰብ ውይይት ትኩረት ተወያዮች የመጽሔቷ መራሄ አርታኢዎች የአዲስ አበባ ዩኒቨርሲቲው የጋዜጠኝነትና የኮሚኒኬሽንስ ትምህርት ቤት ኃላፊ ጋዜጠኛና ደራሲም ናቸው ረዳት ፕሮፌሰር መኩሪያ መካሻና ገጣሚና ጸሐፊ ተውኔት አለማየሁ ገብረ ሕይወት ናቸው። የባህልና ማኅበረሰብ አዘጋጅና አቅራቢ አሉላ ከበደ ነው ያወያያቸው። የውይይታቸውን የመጀመሪያ ክፍል ይዞ ቀርበዋል። የታዛ መጽሔት መራሂ አርታዮች አለማየሁ ገብረ ሕይወትና መኩሪያ መካሻ ተመልሳችኋል። ባለፈው ሳምንት ልባት ካደረግንበት ጭብጥ እንንደርደር። ሁለት ዓመት በተቃረበው ጉዟችሁ ባለፉት ሀያ እትሞቻችሁ የተነሳው ርዕስ የሚጠይቀውን የጥናት ስራ ጊዜ ተወስዶ የተጻፉ በበርካታ ርዕሰ ጉዳዮች ላይ ያተኮሩ ጽሁፎችን አስነብባችኋል። ታዲያ አብይ የሚሰኙ የትኩረት ጭብጦችን መላልሳችሁ የዳሰሳችኋቸውንም ተመልክቻለሁ። ቀደም ብሎ ባደረግነው ውይይት ላይም ጠቀስ ተደርጓል። የፖለቲካ ባህልን እንደ አንድ የባህል ዘርፍ በጥልቀት ለመመርመር ምናልባትም ጊዜ የፈቀደላችሁ ይመስላል። የተመለከታችሁበትን አይተናል። እስኪ መኩሪያ አንተን ላስቀድምና ወደ አለማየሁ እመለሳለሁ። የመጽሔታችሁን የታዛን ቀዳሚ የሚባል ትኩረት አላማ ካለ እንመልከት። ያለፋችሁበትንም ሂደት አብዬ ትኩረት ጭብጦችንም መልከት መልከት ለማድረግ እንሞክር። መኩሪያ ያው እንደምታውቀው የመጽሔት አንዱ ትልቁ ባህሪ የተለያዩ አምዶችን ውስጥ አንባቢው የተሻለ መረጃ ትምህርታዊም ይሁን አዝናኝም ይሁን እንዲያገኝ ለማድረግ ነው ዋናው ዓላማችን ነው። በዚህ ውስጥ እንግዲህ አንዱ ትልቁ ነገር ያየነው ምንድን ነው፣ ፖለቲካ ባህላችን ሁሌ ለምንድን ነው እርስ በርስ የምንገዳደለው? ለምንድን ነው እርስ በርስ የማንፈላለገው? ቁጭ ብለን መነጋገር አንችልም፣ በአብዛኛው ታውቃለህ። እና ይህን ነገር ለምንድን ነው ወደ መድረክ አምጥተን ሰዎች እንዲወያዩበት እናድርግ ያን ጊዜ እንደውም ብዙዎቹ የፖለቲካ ድርጅቶች ውጪ ነበሩ እና ውጪ ያሉ የፖለቲካ ሰዎች በሀገር ውስጥም ያሉ የፖለቲካ ኤሊቶችም ለምንድን ነው የማይነጋገሩት የሚል ጉዳይን ነበር ያነሳ ነው አንዱ። ይህን ጉዳይ እርግጥ አንድ ስድስት ወር ሙሉ ገፍተንበታል። ከዛ በኋላ ትልቅ ኮንፈረንስ አድርገን እንድንወያይ አስበን ነበር። በአጋጣሚ ባለው የበጀት እጥረቶች ምክንያት ለማካሄድ አልቻልም። ግን ወደፊት እናካሄዳለን እንደነዚህ አይነት ኮንፈረንሶችን የአብዬ መንግስቱን አካሂደናል። አሁን ደግሞ እንደምታየው የታዛ ሪፖርተር ብለን በተለያዩ ጉዳዮች ላይ የምናነሳቸው ወይም ደግሞ በቪዲዮ መልክ ማለትም ያው ዲጂታልም እንዲሆን ስለምንፈልግ ወደዛ እንዲሄድ እንፈልጋለን ከሁሉ በላይ እንግዲህ የያዝ ነው የምንድንወስዱ የተለያየ አይነት ሀሳብ እንዲንጸባረቅ። ለምሳሌ ጥበብን በታሪክ አይን እንዴት ነው ማየት ያለብን የሚሉ ነገሮችን በላል በላሀ በሚል አምድ ስር ሊያከራክሩ የሚችሉ ሊያነጋግሩ የሚችሉ ነገሮችን ለማንሳት ነው የሞከር ነው። ከዛ አልፈን እስከ ኪነ ህንጻ ድረስ እስከ አርኪቴክቸር ድረስ እንዴት ነው ይሄ እየተሰራ ያለው የሚለውን ለአንባቢ ለማስረዳት ነው። የእኛ በጣም ልዩ መጽሔት ነው በስነ ጥበብ እና በታሪክ ላይ ትኩረት አድርጎ የሚሰራ ነው እና እርግጥ፣ አንባቢያችን ሰፊ አንባቢ አይደለም። ይህን ስል ግን ወጣቶች አያነቡትም፣ ዝም ብሎ ኤሊቱ ብቻ ያነባዋል ማለት ሳይሆን ወጣቶችም ብዙዎቹ እየመጡ ያነባሉ አንዳንዶቹም ተሳታፊዎች ራሳቸውም ወጣቶች ስለሆኑ እያነበቡ ነው። እንግዲህ በዚህ ላይ ነው ዋና ትኩረት አድርገን የምንሰራው። ዋናው የመነጋገሪያ መድረክ መፍጠር ነው። በቃ ኢትዮጵያ ውስጥ የመነጋገር ባህል እንዲኖር በስነ ጥበብም መስክ በሌላው ባህላችንም፣ ፖለቲካም ይሁን የማህበራዊ እሴታችንም ይሁን እንድንነጋገር የሚያደርግ እንዲሆን ያንን መድረክ ለመፍጠር ነው አራ መልካም። አለማየሁ የምኩሪያን ሀሳቦች ተከታትልሃል። ባህላዊ እርቅንም ትኩረት ሰጥታቸው አንስታቸዋል። ባህላዊ እርቅ የት መቼ ይላል። አንዱን እንደ ማሳያ ብንጠቀም አጠቃላይ ከመጽሔቷ ዓላማ አንጻር አመሰግናለሁ። አሉላ እንግዲህ ፖለቲካው ባህላችን ምንድን ነው? በፖለቲካ ባህላችን የሚለውን ሰፋርቦ ስለሄደበት ስንትቼ አሁን እንዳልከው ባህላዊ እርቅ ያለው ምንድነው እንደ አንድ ማሳያ ነው። በጣም ጥሩ ጽሁፍ ነው። እንዲሁ አዲስ አበባ ዩኒቨርሲቲ የሚያስተምር አቶ መሰለ መሰለ ያዘጋጀው ነው። በጥናት የተመሰረተ ነው። ይሄን ያመጣንበት ምክንያት ምንድን ነው? በባህላችን ውስጥ ብዙ ደገኛ ገጽታዎች አሉ። በታሪካችንም ውስጥ በባህላችን ውስጥ ብዙ የተለያዩ ዘርፈ ብዙ የሆኑ እንቅስቃሴዎች አሉ፣ ወጎች አሉ እና እነዚህ ነገሮች በጎ በጎዎቹን እየመረጥን ለአሁኑ ትውልድ ማስተዋወቅ እና እንጠቀምባቸው ነው። አሁን ባህላዊ እርቅ እንደምታየው አሁን እዚህ ያለ ነው። ቴዲ አፍሮ አብረን ብንሆን እንኳን ተለያይተናል ይላል እና አብረን ብንኖርም እንኳን እንደ የመለያየትን ያህል በጥላቻ የመተያየት ነገር አለ እና ይሄ ምንድን ነው? ወደ ኋላ ሄዱ ማየት ያስፈልጋል። ዛሬ የቆምንበት ቦታ ሆነን ትላንት አባቶቻችን፣ እናቶቻችን፣ አያቶቻችን ቅድመ አያቶቻችን እንዴት ነበረ አብረው በአንድነት፣ በህብረት፣ በውህደት የኖሩት በህበር የኖሩት ስንል እናው እነዚህ የምናመጣቸው እና ግጭት እንኳን ቢኖር በግለሰብ ደረጃም ቢሆን በአካባቢ ደረጃ በቤተሰብ ደረጃም ቢሆን ያን ግጭት የምንፈታባቸው መንገዶች ነበሩ። ባህላዊ እርቅ ነበረን። ያን ለምን አንከተልም? አንዳንዴ ሲያጋጥም በተቻለ መጠን የሚለውን ለማሳየት ወደ ኋላ በጎ በጉብጎቹ እናመጣለን። ሌሎች ሀገራችንን ህዝቦችም ደግሞ እናስተዋወቃለን። እንደው አንዳንድ ጊዜ ሲባል እንደምንሰማው እርግጥ ቀደም ባለው ጊዜ ብዙ ያልተባሉ ብዙ ያልተነሱ ባህላቸው ያልታወቀ ወገኖቻችን ያሉ ከዘመኑ እድገትም ጋር ከቴክኖሎጂም ከኮሚኒኬሽን እድገትም ጋር አሁን ነገሮች ቀላል እየሆኑ ነው። የትም ብትኖር በአጭር ጊዜ ውስጥ አዲስ አበባ ስለሚሆን ልታውቅ ትችላለህ። የትም በሆን ጋምቤላ ስለሚሆኑ ነገር ማወቅ ይችላለሁ። አሁን እንደምታውቁ እዚህ አሜሪካ ልክ ኢትዮጵያውያን ወገኖቻችን ያልሰሙትን እንኳን ቀድመን ልንሰማ የምችልበትን እንዳለው ማለት ነው። ስለዚህ ይሄን እድል ተጠቅመን ሌሎች ወገኖቻችንን ደግሞ የማስተዋወቅ ባህላቸውን፣ ወጋቸውን፣ ልማዳቸውን የማስተዋወቅ እና የእኔ የማድረግ የኢትዮጵያዊ የምንለውንን ባህል አንዱ ለአንዱ እኮ ተመጋጋቢ ነው እና የሰሜኑ ለደቡብ፣ የምስራቁ ለምዕራቡ እና ለሌላውም ስለሚሆን ያንን ሁሉ መዳሰስ አለብን በሚል ጸሐፊዎቻችንን ከየማዕዘኑ ከየተለያዩ የሀገሪቱ ክፍሎች በተለይ አሁን በዩኒቨርሲቲ አስተማሪዎች አሉ፣ የሚያስተምሩ በምርምር በጥናት ያገኟቸውን ይልኩልናል። እኛም እየጠየቅን እንዲጽፉልን የምንጠይቃቸው አሉና ብዙ ምሁራን እየተሳተፉበት ያለ ነው። ከዚህም በላይ ወደፊት ይቀጥላለን። የምናስበው እና ዋናው ዓላማችን በሙዚቃ መስክ ይሁን በሌላዎች ነጥበብ መስክም ይሁን በጎ ነገሮች እናሳያለን። አንዳንድ መጽሐፍ ሲወጡ ለምሳሌ ሪቪው እናደርጋለን። እነዛ መጽሐፍቶች ምንድን ናቸው? ምንድን ነው ጥንካሬያቸው? ለአንባቢውም የማስተዋወቅ አንባቢውም እንዲያንብ የማበረታታት ጸሐፊዎችንም እንዲሁ የማበረታታት እንቅስቃሴዎች ሲደረጉ፣ እዚህ አካባቢ ስዕል ኤግዚቢሽን ተደርጓል፣ ሄድና ተመልከቱ እንደማለት ነው። መረጃ የመስጠት እና በተቻለ መጠን በእንደዚህ ቅድም በጠቀስናቸው ዙሪያዎች ሰፋ ያለ ነገር ሰው ግንዛቤው እንዲያድግ የማድረግ ነው እና በታሪክም ላይ ስንሄድ፣ ታሪክ የሚባለው ነገር ሁልጊዜ ያው የሚያሻማ ነው። እኔ ታሪክ ባለሙያ ያለሁም ግን ታሪክ ደስ ይለኛል ማንበብ ደስ ይለኛል እና ከዛ የምረዳው ምንድን ነው በየትኛውም ዘመን ይሁን በሀገራችን የሌሎች ሌላውን ሀገር ታሪክ እንኳን ስናድብ እንዴት እንደምንመሰጣለ እንደ ታውቃለህ እና ያን ታሪክ ለበጎ ነገር ለመዋል መጠ እዚህ አሁን ስንመጣ የአሜሪካን ሀገር የሚያስቀናኝ ሆን ጊዜ ምንድነው፣ በቆየው ዘመን እነ አብርሃም ሊንከን ተፍ ይችላል። በብዙ እነሱ በነበሩበት በመሩት ጦር ብዙ ሰው በሚሊዮን የሚቆጠር ተፈናቅሏል፣ ብዙ በመቶ ሺዎች የሚቆጠር ሰዎች ሞተዋል፣ ም ብለዋል ሰው ዓላማውን የወስድና ምንድን ነው መጨረሻ ላይ አንድ ሀገር አቆየልን፣ አንድ ጠንካራ ሀገር ሰራልን፣ ፈጠረልን። ስለዚህ አሁን አብርሃም ሊንከን እንደ መልአክ ነው የሚታይ እንደምታውቀው እና አወር ፋውንዲንግ ፋዘር ሲላቸው ሀገራችን መስራቾች ቀደም ጠንካራ አባቶች ብለን የሚያነሷቸው እና ከእንደዚህ ያለው ነገር መማር አለብን። እኛ ሀገራችን ዛሬ አለች ብዙ ነገር አባት ላ ሲሰውልን አልፈዋል። ልክ ይሄን አክሱም አሁን ተው ተው ሌሎችን የፋሲል ግንብ ያረር ሁሉን ትተን ቢያንስ ሀገሪቱን አንድ አድርገው የቆየ ባህል የተሳሰረ እንዲሆን አድርገው ልናል። ያ እንዴት ነው እንዲቀጥል የምናደርገው? እኛ ላይ ደግሞ ያለ በልጆቻችን ስጥ እንደምን የምናስተላልፈው የሚል በጎ በጎውን ነገር፣ ሌላ ደከም ያለውን ነገር ወይም አይጠቅመን የምንለውን ነገር ደግሞ በጥናት የታወቀውን ነገር ለታሪክ ስተን የምንወስደው መውሰድ አለብን የሚል ነው። መልካም ሰፋ ላለ ውይይት መንደርደሪያ የሚሆን በርከት ያሉ ጉዳዮችን ዳሳችኋል። መጽሔታችሁም እንዲሁ ታሪክን፣ ቅርስን፣ ወግና ልማድን፣ የኑሮውን ፈተናና እድሎች፣ የህይወትን ቅመም ቀልዳቀልድ ለዛዎች ጨምሮ በመጽሄታችሁ በቋሚ አምድነት የምትመለከቱባቸውን የማንበብ እድል ገጥሞኛል። የከያንያኑን ሕይወትና ታሪክ በስራዎቻቸው የሚወደሱ የሚታወቁትን፣ በሕይወት ያሉትንም የሌሉትንም ያነሳችሁባቸውን ጽሁፎች አይቻለሁ። አለማየሁ ገብረ ሕይወት፣ ምኩሪያ መካሻ፣ ቀደም ብዬ እንደ ጠቆምኩት ቋሚ አምደኞቻችሁ፣ ይልቁንም ከበድ ከበድ ያሉትን አስፈላጊ ርዕሰ ጉዳዮች መራርጠን መልሰን እንገናኝ፣ በቀጠሮ እንለያይ። ለአሁኑ ግን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ እኛ ምን አመስግናልን አሉላንና እንግዶቹን እናመሰግናለን። ወደ ቀጣዩ ዝግጅት ስናልፍ ደግሞ ወደ አክሱም የሚወስደን ቅንብር ነው። አሁን ወደ አክሱም የሚያሻግረን ቅንብር አስራ አራተኛውን የቅዱስ ያሬድና የግዝ ጉባኤ ባለፈው ሳምንት በአክሱም መካሄዱን ይጠቅሳል። ለአራት ቀናት በዘለቀው የጉባኤው መርሃ ግብር ታዲያ በቅዱስ ያሬድና ግዝ ቋንቋዎች ላይ ትኩረት ያደረጉ ሳይንሳዊ ምርምሮችና የቤተ ክርስቲያናት ጽሁፎች ቀርበዋል። ሙልጌታ አጽባህ ነው ተከታዩን ያጠናቀራለን። የቅዱስ ያሬድ ስራዎችን ለመዘከር እንዲሁም ከሱ ስራዎች ለዘመኑ የሚመጥን ትምህርት ለማግኘት የግዕዝ ቋንቋ ጥንታዊ ጽሁፎች እንዲጠኑ ያቀደ ጉባኤ ነበር። ባለፈው ሳምንት ለአራት ቀናት በተከታታይ የተካሄደው 1500 ዓመታት ያስቆጠሩትን የቅዱስ ያሬድ ስራዎች ለዓለም ለማስተዋወቅ መድረኩ መዘጋጀቱ የትግራይ ክልል ባህልና ቱሪዝም ምክትል ቢሮ ኃላፊ ወይዘሮ ዘነቡ ሐለፈውም ተናግረዋል። በአክሱም ዩኒቨርሲቲ አዘጋጅነት የቅዱስ ያሬድ ስራዎችና በግዕዝ ቋንቋ የተጻፉ ድርሳናት በሳይንሳዊ መንገድ የተጠኑ ጽሁፎች የቀረቡበት መድረክ ተካሂዷል። ሌላኛው መድረክ ደግሞ በክልሉ ባህልና ቱሪዝም ቢሮ የተዘጋጀ ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ምሁራን በቅዱስ ያሬድና የግዕዝ ቋንቋ ላይ ትኩረት ያደረጉ ጽሁፎችን አቅርበዋል። ወይዘሮ ዘነቦ በየዓመቱ የሚካሄደው መድረክ እየተጠናከረ መምጣቱን ተናግረዋል። የግዕዝ ሰነዶች፣ የግዕዝ ጽሁፎች ወይም የግዕዝ ቋንቋ ምን አበርክቶ ነበረው? በግዕዝ ቋንቋ የተጻፉ ሰነዶች ምስጢራት እስካሁን ምንድን ናቸው? ለእኔ ቅዱስ ያሬድ ስራዎች ምንድን ነበሩ? በርከት ያሉ ፍልስፍናዎች ነበሩት። የሕክምና፣ የፍልስፍና፣ የስነ ከዋክብት፣ የስነ ምህንድስና፣ ሌሎችም። እነዚህ ስራዎች እንዴት ወደ ዘመናዊው ዓለም ግብአት ሆኖ ሊያገለግሉ ይችላሉ በሚል መልኩ ነው እንግዲህ ዩኒቨርሲቲው ከቤተ ክርስቲያን ወጣ ባለ መልኩ የተለያዩነትም ፍልስፍና ሊኖራቸው ነገር ግን በቅዱስ ያሬድና በቋንቋው ግዕዝ የተለያየ አርጊመንት ያላቸው ሰዎች እንዲወያዩበት ነው የተደረገው እና ሌላ ጊዜ ሁለቱም አንድ ላይ አጭቀን ነበር የምናካሄደው። ምንድነው እስኪ እስኪመጋገበው ድረስ ማለት ነው። አሁን ግን በየራሳቸው መንገድ ሄደው ወደ እውነታው፣ ወደ ጥንት መሰረቱ እንዲመለሱ የማድረጉ ጉዳይ ነው የሚሆነው። ይህ ያው ከሌላ ጊዜ ለየት ያደርገዋል። አክሱም ዩኒቨርሲቲ ራሱን ችሎ አካዳሚክ በሆነ መልኩ ማካሄዱ በጣም አንድ ትልቅ ነገር ነው። ሁለተኛ እንደገና ቅዱስ ያሬድ ይጠቀምባቸው የነበሩ የዜማ መሳሪያዎች እንዴት ይቀኝ እንደነበረ፣ እንዴት ያገለግል እንደነበረ፣ ዜማዎቹ ምን ይመስሉ እንደነበረ እሱም በተግባር የታየበት ሁኔታ ነው። ሁሌም ቢደረግም መሳሪያዎቹ በኤግዚቢሽን መልክ ለሁሉ እንዲቀርቡ የተደረገችው ስራዎቹም እንዲወጡ መደረጉ በጣም ትልቅ ነገር ነው። ወደፊትም ተመሳሳይ መድረክ በማዘጋጀት በግዕዝ ቋንቋ የተጻፉ ጥንታዊ ጽሁፎች ተተርግሞ ጥቅም ላይ ለመዋል በተጠናከረ መንገድ ይሰራል ብለዋል። ይህ በእንዲህ እንዳለ ግን በአክሱም ዩኒቨርሲቲ ብቻ ግን አይደለም የሚታጠረው። እንደሚታወቀው መቀሌ ዩኒቨርሲቲ የቅዱስ ያሬድና የብራና መጽሐፍት ማዕከል አለ። ሌሎች ሀገራችን አካባቢዎችም አለ፣ ባህር ዳር ዩኒቨርሲቲ አለ፣ አዲስ አበባ ዩኒቨርሲቲ አለ፣ ደብረ ማርቆስ እንዲሁም የጀማመሩት ነገር አለና ዘመኑ ዘመነ ግዕዝ ይመስላል። የግዕዝ ትንሣኤ የሚታይበት ነገር ነው የሚሆነው። ስለዚህ እኛም እንደ ክልል ባህልና ቱሪዝም ቢሮ ዛሬ ከአክሱም ዩኒቨርሲቲና ከመቀሌ ዩኒቨርሲቲ ጋር ብንጀምር፣ እየቀጠለ እንደገና ከሌሎች የትምህርት ተቋማት፣ ከትምህርት ቢሮ ጋር፣ ከኮሌጆች ጋር፣ ሌሎችም የቀሩ ዩኒቨርሲቲዎች ጋር በዚህ ዙሪያ እንዴት መስራት እንዳለባቸው እንዴት መመካከር እንዳለብን ከጊዜ ወደ ጊዜ እንዴት እያሻሻል መሄድ አለብን የተመካከርንበት መድረክ ነው። በመቀለ ዩኒቨርሲቲ የቅዱስ ያሬድ ማዕከል አስተባባሪና መስራች ዶክተር አብርሃ ሐጎስ በግዕዝ ቋንቋ ተጽፈው የሚገኙ አገር በቀለ እውቀቶች እንዳሉ፣ እነዚህን በምርምርና ጥናት በማውጣት ለዘመኑ ልንጠቀምበት ይገባል ሲሉ ይናገራሉ። ቅዱስ ያሬድ ምን እንደሆነ፣ ግዕዝ ቋንቋ ምን እንደሆነ፣ የቅዱስ ያሬድ ስራዎች ምን ያክል ለአገር ትልቅ አስተዋጽኦ ሊያደርጉ እንደሚችሉ ማሳየት ይችላል። ሌላው ደግሞ በግዕዝ ቋንቋ ውስጥ የታጨቁ ወይም ደግሞ የተሰነዱ የአገር በቀል እውቀቶች አውጥተን አሁን ላለንበት ዘመን የጊዜው መንፈስ በሚፈቅድ መልኩ ለአገር እድገት መጠቀም እንደምንችል መንገድ ሰጭ ስለሆነ ያው ጥናታዊ ጽሁፉ ለእኛ ስለ አገር በቀል እውቀታችን ያለንን ንቃተ ህሊና ያሳያል ማለት ነው። በተለይ ደግሞ አገራችን በተለይ ደግሞ የአክሱም ክፍለ ዘመን ላይ ምን ያክል የስልጣኔ ቁንጮ ላይ ደርሶ እንደነበር ከዚ በኋላ ደግሞ እንዴት እንደወደቅን ተምረንበት እንዴት እንደምንነሳም ስለሚያግዘን በአጠቃላይ አገር በቀል እውቀቶች ላይ የሚደረጉ ጥናቶች ለቀጣይ የማይቀለበስ አገር በቀል እውቀት መሰረት ያደረገ እድገት ለማምጣት በር ይከፍታል ማለት ነው። አውደነገስት በተባለ ጥንታዊ መጽሐፍ ጥናታዊ ጽሁፍ ያቀረቡት ዶክተር አብርሃ በመጽሐፍ ውስጥ ስላሉ እውቀቶች ሲያብራሩ መጽሐፍ አውደ ንገስት አብዛኛው ሰው እንደሚያውቀው ሁሉ አስትሮሎጂ የምንለው በእንግሊዝኛ ወይ ደግሞ ፍካራዊ ከዋክብት ላይ የሚያጠና መጽሐፍ ነው። እንግዲህ ኢትዮጵያ ሀገራችን በጣም ብዙ የግዕዝ መጽሐፍት አሏት። እነዛ የግዕዝ መጽሐፍት ደግሞ ይዘታቸው የተለያየ ነው። ብዙ የሃይማኖት፣ የታሪክ፣ የባህል፣ የስነ ጽሁፍ ከዛ ባሻገር ደግሞ ስለ ሳይንስ፣ አስትሮፊዚክስ፣ ስለ ፍልስፍና፣ ስለ ሕክምና ሌላም ሌላም ይዘት ያላቸው ስለሆነ ይሄ እኔ ያቀረብኩት ጽሁፍ ግን ከስነፈለክ ወይም ደግሞ ከአስትሮኖሚ ጋር የተያያዘ ጽሁፍ ነው እና ጽሁፉ ምንድን ነው የሚዳስሰው መጽሐፈ አውደ ነገስት አብዛኛው ጊዜ በቤተክርስቲያን ሊቃውንት የሚደገፍ አይደለም። በእርግጥ የጥንቆላ ወይም የኮከብ ቆጣሪነት መጽሐፍ እየተባለ ብዙ መጥፎ ስሞች ይሰጠዋል። ነገር ግን ወደ ሳይነሱ ደግሞ ስናየው ይህ መጽሐፍ ከተለያዩ የከዋክብት አስማት ጋር የተያያዘ የተለያዩ የግጽ ፊደላት እና ቁጥራቸው ኮዳቸው ጋር የተያያዘ ከዛም ባሻገር ደግሞ የሰው ስነ ባህሪ ጸባዩ ምን እንደሚመስል በየትኛው ወቅት የትኛው ኮከብ በየትኛው አቅጣጫ እንደሚወጣ የኮከብ ደግሞ ምን ያክል ለሰው ልጆች ጫና ማሳደር እንደሚችል የሚዳስስ ነው እና የጥናቴ ዋናው ዓላማ ደግሞ አንደኛ ይህንን ማሳየት ነው። ሁለተኛው ደግሞ ከቅርብ ጊዜ ወዲህ ሰው ስለ አስትሮሎጂ ንቃትና አለው ምዕራባውያን በጻፉት ጀሚኒነ አኳሬስነ ካፕሪኮርነ ስኮርፒዮነ እየተባባሉ ይጠያየቃሉ እና ከምዕራቡ ዓለም በተሻለ መንገድ በቀደመ ጊዜ እኛ ሀገር ውስጥ መጽሐፍ አወደ ነገስት እንዳለ ለማሳየት የቅዱስ ያሬድ አመታዊ ክብረ በዓል ምክንያት በማድረግ በአክሱም ከተማ የጎዳና ላይ ትዕይንት ተካሂዷል። በክብረ በዓሉ የቅዱስ ያሬድ የዜማና ቀኔ መሳሪያዎች፣ የግዕዝ ቋንቋ ጽሁፎች፣ ሃይማኖታዊ ዝማሬና አቋቋም የሚያሳዩ ትዕይንቶች በከተማ ጎዳናዎች ላይ ቀርበዋል። ለይሰይ ቅቃ ልሳነ ግዕዝ ዮም ያሬድ በአለም ሀይል የዘችሩ የላይ እዝማአሮት ተጽናስንተ ይሁዳ ርጉም ይላል ታነግእዝ ክርስቶስ ዘእምዓፈዘዎ ኣዳም ድንግል ንጸተ ንጹሓን ዝሃረያ እምነ ልስታናት ዘባይድ ኣንስትያ ንኣዱነ ኣዳም ወለ ዘርኡ ተወልደ እንበለሩካብ እምሃልዴ ወሉውያ ተወልደ እንበለሩካብ እምሃልዴ ወሉውያ በበዓሉ ላይ የሁሉም ክልሎችና ከተማ መስተዳድሮች የሀገረ ስብከት ተወካዮች፣ የቤተ ክርስቲያን ሊቃውንትና የመንግስት ስራ ኃላፊዎች ተገኝተዋል። የቅዱስ ያሬድ መታሰቢያ ሐውልት ለማሰራትም የመሰረት ድንጋይ ተቀምጧል። የመታሰቢያ ሐውልቱ በአንድ ባለሀብት በተመደበ ሁለት ሚሊዮን ብር በጀት የሚሰራ መሆኑ ለማወቅ ተችሏል። በሌላ ዜና በቅርስ ጥበቃ ላይ ያተኮረ ሀገር አቀፍ አውደ ጥናት በአክሱም ዩኒቨርሲቲ ተካሂዷል። በአውደ ጥናቱ የአክሱም ቅርሶች ከተጋረጠባቸው የጉዳት አደጋ ለመታደግ መንግስት ልዩ ትኩረት ሰጥ ሰጥቶ እየተንቀሳቀሰ ብለዋል የባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳ። ሚኒስትሯ ረዥም ዘመናት ያስቆጠሩ የአክሱም ቅርሶች በትውልድ ቅብብሎች እዚህ ደርሷል፣ የአሁኑ ትውልድ ቅርሶችን ጠብቆ የማቆየት ኃላፊነት አለበት ብለዋል። በተለይ ለአስር አመታት መፍትሄ ሳያገኝ የቆየውን የአክሱም ሐውልት አሁን መንግስት ቅርሱን ከጉዳት ለመታደግ ልዩ ትኩረት ሰጥቶ እየተንቀሳቀሰ መሆኑን ተናግረዋል። ለጥገና ስራም በቂ በጀት መኖሩ ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽብሃም ይባላል። ጌታ ጽብሐን ለዘገባው እናመሰግናለን። አድማጮች የምትከታተሉት በሃያ ሁለት በሃያ አምስት ና በሰላሳ አንድ ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 አራት በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን የመጨረሻውን ቅንብር ነው የምናሰማችሁ። የተፈጥሮ አካባቢ ሳይንስና ህይወት በሰሎሞን አባተ ዓለም የት መገኘት ነበረባት? ምንስ እየሆነች ነው? በአንድ ወገን እሳት፣ በሌላ ወገን የውሃ ጥፋት። የተባበሩት መንግስታት ድርጅት ያሰማራቸው ተመራማሪዎች ፖላንድ ውስጥ ከተካሄደው የዓለም የአየር ንብረት ጉባኤ ጥቂት ቀደም ብሎ እጅግ አስደንጋጭ ሪፖርት ማውጣታቸውን ባልደረባይ ስቲቭ ባራጎን አስታውሷል። አይፒሲሲ በሚል ምህጻር የሚጠራውን ዓለም አቀፉን የአየር ንብረት ለውጥ ጉዳዮች የሳይንቲስቶች ቡድን በሊቀመንበርነት የሚመሩት ሆሱንግ ኢ ናቸው። የዓለምን የሙቀት መጠን በአንድ ነጥብ አምስት ዲግሪስ ሴልሺየስ ለመገደብ የሚያስችለው በ2030 ዓ ም የካርቦን ዳይኦክሳይድን ልቀት በ45 ከመቶ ለመቀነስ ያለው መስኮት በጣም የጠበበ ነው። እያንዳንዱ ዓመት ትርጉም አለው። በዚህ በተጠናቀቀው ዓመት ውስጥ እኮ ባለፉት ሰባት ዓመታት ታይቶ በማይታወቅ ሁኔታ የካርቦን ዳይኦክሳይድ ልቀት መጠን በሁለት ነጥብ ሰባት ከመቶ አሻቅቧል። እንዲያውም ብሶበት። የአየር ንብረት ለውጥ በዩናይትድ ስቴትስ ላይ እያሳደረ ያለውን የከፋ ተጽዕኖ የሚያሳይ ሌላ አስደንጋጭ ሪፖርት በራሱ በመንግሥቱ ሳይንቲስቶች ወጥቷል። ፕሬዚደንት ትራምፕ ግን ሊቀበሉት አልፈለጉም። አላምነውም፣ የለም አላምነውም። ፕሬዚደንት ትራምፕ ለአሜሪካ ድምፅ በሰጡት ቃል ልቀቱን መቀነስ እጅግ ውድ ዋጋ ያስከፍለናል ብለዋል ምናልባት ፋይዳ ቢስ ሊሆኑ የሚችሉ አንዳንድ ደረጃዎችን ለማስጠበቅ ስል ሀገሪቱን ከሥራ ውጭ ማድረግ አልፈልግም። ቻይናንና ሌሎችን የተበከለና የተበላሸ አየር ያላቸውን ሀገሮች እያየሁ እኛ ንጹሕ እንሁን፣ እነርሱ ግን እንዳሻቸው ለማለት ብዙ ገንዘብ ይጠይቀኛል። የከርሰ ምድር የነዳጅ ምንጮችን በማምረትና በማቀጣጠር ላይ ተጥለው የነበሩ የቁጥጥር ደንቦችን ለማላላት ትራምፕ እያደረጓቸው ያሉ ጥረቶች እስካሁን ያስከተሉት የተደባለቁ ውጤቶችን መሆኑን የተፈጥሮ ሀብቶች ጥበቃ ጉባኤ የሚባለው ተቋም ባልደረባ ጃክ ሽሚድ ተናግረዋል። ጥሩ ዜና ከእነዚያ ጥረቶች ብዙዎቹ በፍርድ ቤት እየታዩ ያሉ በሕግ የተያያዙ ጉዳዮች ናቸው። ደንቦቹን ለመሻገር እየተደረገ ያለው ሥራ አዝጋሚ ሆኗል። ነገር ግን ግልጽ የሆነው ነገር ባለፉት ጥቂት ዓመታት ውስጥ የተከናወኑ የአየር ንብረት ጉዳይ የሆኑ እርምጃዎችን የትራምፕ አስተዳደር ለመቀልበስ እየጣረ መሆኑ ነው። የፓሪስ የአየር ንብረት ስምምነት ተግባራዊ የሚሆንበትን መንገድ ለመጥረግ እየማሰኑ ያሉ ተደራዳሪዎችን ፕሬዚደንት ትራምፕ በአየር ንብረት አጀንዳ ላይ ያላቸውን ወዳጃዊ ያልሆነ አመለካከት አላቆማቸውም። የታሐሳሱ የፖላንድ ሀያ አራተኛው የዓለም የአየር ንብረት ጉባኤ መመሪያ ሊሆን የሚችል ሰነድ ቀርጿል። ተችዎች እንደሚሉት ሰነዱ በበቂ ሁኔታ የጠነከረ አይደለም። ሆኖም የጉባኤው ፕሬዚደንት የነበሩት ሚካኤል ኩርቲካ ግን ቢያንስ ቢያንስ ሰውንም ወገኖችንም ወደ አንድ ሐሳብ መሰብሰብ በራሱ ቀላል አይደለም እኮ በአሁን ሁኔታዎች ውስጥ ወደፊት የሚገፋን እያንዳንዱ እርምጃ ትልቅ ስኬት ነው። በዚህ ማዕቀፍ ደግሞ ሁላችንንም ወደፊት የሚወስዱንን ሺህ ትናንሽ እርምጃዎችን ተራምደናል። ለማንኛውም ግን ይህ እርምጃችን ጥንቃቄ የተሞላበት ሊሆን ይገባዋል ሲሉ ባለሙያዎች ያሳስባሉ። የቅርብ ጊዜ ትውስታ አሉ ለማሳያ የአየር ንብረት ለውጡን ለመቆጣጠር በሚል ፈረንሳይ ውስጥ እንዲያሻቅብ የተደረገው የነዳጅ ዋጋ ያስነሳው ቁጣ የቢጫ ሰደርያ ተቃዋሚዎችን ወደ ጎዳና ገፍቶ አስወጥቷል። የአየር ንብረት ደህንነት እንቅስቃሴዎችን ለመደገፍ የሚያስፈልገው ወጪስ ከየት ይመጣ ይሆን? የቀደሙ ምላሽ አልባ ጠባዮች እኮ እስካሁን ያልተከፈሉ ዕዳዎችንና መዋጮዎችን አንጠልጥለዋል። ዓመት 2019 በእውኑ የከበደ የአየር ንብረት ትግልና ትንቅንቅ የሚታይበት እንዲሆን ለመገመት የበዛ ምርምርን አይጠይቅም። ሁሉም ግን ለምድራችን ጤናማ ሕይወትን፣ ግጭት አልባ ኑሮን፣ አደጋ የለሽ ዓመትን፣ ንጹሕ አየርና ንጹሕ አካባቢን ይመኛል። እጅግ የበለጸጉትና በኢንዱስትሪም የናጠጡት ሀገሮች በሚሊዮኖች ቶኖች የሚቆጠሩ የፕላስቲክ ተረፈ ምርት ቆሻሻና ውድቅዳቂ ዳቂ ወደ ምስራቅ እስያ ሀገሮች እያሻገሩ ናቸው የሚል ዘገባ መውጣቱን ለንደን ላይ ያለው ባልደረባዬ ሄንሪ ሪጅዌል ዘግቧል። በዚህ ሁኔታ ታዲያ ያንን ሁሉ ቆሻሻ መልሶ ወደ ሥራ ለማስገባት የሚደረገው የክለሳና የእደሳ ጥረት በዚያ የካብታሞቹ ውድቅዳቂ ተውጦ ሙሉ ቀጠና እጅግ ለተንሰራፋ የአካባቢ ብክለት እየተጋለጠ መሆኑን ግሪን ፒስ የሚባለው የተፈጥሮ አካባቢ ደህንነት ተሟጋች ድርጅት አስጠንቅቋል፣ አስገንዝቧል። ባለጠጎቹ ስለ ቆሻሻ አሰባሰብ የዳበረ ስርዓት እንዳላቸው ኮራ ብለው ሲናገሩ፣ ያ ሁሉ የፕላስቲክ ቆሻሻ ታዲያ መልሶ እንዲሰራ፣ እንዲቃጠል፣ እንዲቀበር፣ ወይም እንዲያው እንዲጣል ባህር ተሻግሮ የሚላክባቸው ሀገሮች፣ ምድሩም ውቅያኖሱም እየጎደፈ እያደፈና እየተበከለ ነው በግሪን ፒስ አባባል። እጅግ ተመራጩ አማራጭ እነዚያን አገልግሎት ላይ የዋሉ ማሸጊያዎች፣ መቅጃዎች፣ መጠቀሚያዎች፣ መጠቅለያዎች የመሳሰሉ ቁሳቁስ ተመልሰው ወደ አገልግሎት ሊገቡ የሚችሉበትን ሁኔታ ማሳለጥ ሳይሆን የፕላስቲክ ምርትና አጠቃቀምን በድፍን ዓለም ግዙፍ በሆነና ትርጉም ባለው መጠን መቁረጥ፣ መቀነስና ማስወገድ ነው። የግሪን ፒስ ብርቱ ምክር። ይህ ጉዳይ ኢትዮጵያን አፍሪካንም ይመለከት ይሆን? ለዛሬ ጊዜው በማብቃቱ ሄንሪ ሪጅዌልን እዚህ ላይ ላመስግንና ዝርዝር ዘገባውን በቀጣይ ዝግጅት ይዤላችሁ መለሳለሁ። ጤና ይስጥልኝ። ከተፈጥሮ አካባቢ ሳይንስና ሕይወት ዝግጅት የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ ያስተናገድናችሁ አሉላ ከበደና ቆንጅታ የነን አቀናባሪያችን ንጉሱ ታምሬ ከተተኪው የስርጭት መሐንዲስ እንዲሁም ከዋና አዘጋጇ ከትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታችኋለን። ነገ አርብ ከምሽቱ ሶስት ሰዓት ላይ ነው የምንመለሰው፣ ልዩ ልዩ ፕሮግራሞችን ይዘን። አሁን የትግርኛ ስርጭት ይቀጥላል። ተወልደ ወልደ ገብርኤልና ገብረ ገብረ መድህን ገብተዋል። መልካም ጊዜ ንሁ ይሁንላችሁ። በእኛ በኩል በሰላም ደሩ። እናመሰግናለን። Di dikwunyegunwa, di dikwunyegunwa.